Hell ጤና ስጥልኝ እንደምን አምሽታችኋል? የተከበራችሁ አድማጭ ተመልካቾቻችን የሰኞ ምሽት ግንቦት 22 2014 ዓም የጋቢና ቪ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ከአሁን ሰዓት ጀምሮ ጀምሯል። የደን ገረመው ከአቀናባሪያችን ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እጋብዛለሁ። ለምሽቱ አብይ ያደረግነውን ጉዳይ እናስተዋውቃችሁ። ለመሆኑ ጀማሪ ስራ ፈጣሪዎች ወይም አሊያም የንግድ ሰዎች የሚያጋጥሟቸው ተግዳሮቶች ምን ይመስላሉ? እንዴትስ ሊወጧቸው ይችላሉ? በሚለው ጉዳይ ላይ ዛሬ እንግዶች ጋብዘን በስልክ የቀጥታ ውይይት እናደርጋለን። ሰዓት እንዳፈቀደ ሙዚቃና የስፖርት ዘገባም ይኖረናል። አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩ አሁን ወደ ውይይታችን ከመሻገራችን ሙዚቃ በኋላ እናልፋለን። ወጣቶች በስራ አጥነት እንዳይቸገሩ እንዲሁም እራሳቸውንና ሀገራቸውን እንዲረዱ በውስጣቸው ያለውን እውቀትና ፍላጎት ወደ ስራ እንዲቀይሩ በሰፊው ይበረታታሉ። ይሁንና ወጣቶች ከትምህርቱ ዓለም እንደወጡ የራሳቸው የሆነ ስራ ፈጥረው ለመስራት የበጀት፣ የእውቀት እንዲሁም ደግሞ ተቀባይነት የማጣትና ሌሎችም መሰል ችግሮች ያጋጥሟቸዋል። ዛሬም በዚህ ሂደት ውስጥ ያለፉ አሁን ላይ የራሳቸው የሆነ የተሳካ ስራ ያላቸው ሁለት ወጣቶችን ጋብዘናል። የመጀመሪያው እንግዳችን ቤቴልሄም ስዩም ስትሆን በእጅ የተቆላ ቡናን ለገበያ በሚያቀርበው ሄለን ቡና የተሰኘው ድርጅት ተቋም መስራችና ስራ አስኪያጅ ናት። የስራ እድልን መፍጠር ችላለች ለሌሎች ሰዎችም ከራሱ አልፋ ማለት ነው። ቤቴልሄም፣ ጤና ስጥልኝ እንደምን አምሽተሻል? አመሰግናለሁ እንግዳችን ሆነሽ ጥሪያችንና አክብረሽ እዚሁ ውይይት ላይ ለመሳተፍ ስለመጣሽ እኔም ማድር አመሰግናለሁ። በድጋሚ እግዚአብሔር ያስፍርልኝ እንግዳችሁ አድርጋችሁ ስለጋበዛስ። እሺ ሁለተኛው እንግዳችን ደግሞ መክብብ ታደሰ ይባላል። የፎቶግራፍ ጥበብ ባለሙያ ነው። መክብብ የልጅነት ፍቅሩን ወደ ስራ በመለወጥ አሁን ላይ አሉ ከተባሉ የፈጠራ ፎቶግራፍ ባለሙያዎች መካከል አንዱ መሆን ችሏል። ጤና ይስጥልኝ መክብብ፣ እንኳን ደህና መጣህ። እንደምን አመሸ? ሰላም እንዴት አመሻችሁ? እኛም ሰላም አምሽተናል። ሁለታችሁንም ጥሪያችንን አክብራችሁ ስለመጣችሁ አመሰግናለሁ። በዛሬው ውይይታችን እንግዲህ ወጣቶች ስራ ፈጣሪ ለመሆን ለመሆን ሲያስቡ ስራ ከመጀመራቸው በፊት ሊያጋጥሟቸው ስለሚችሉ ችግሮች ግንዛቤ እንዲወስዱ እንዲሁም ደግሞ መጠቀም ስለሚችሏቸው አማራጮች ለመጠቆም በማሰብ ነው ይህንን ውይይት ያዘጋጀ ነው። ቤቴልሄም እንግዲህ ወደ አንቺ ልምጣ፣ ከአንቺ ልጀምር። ብዙ ጊዜ ወጣት ስራ ፈጣሪ ሲኪሆን የሚያጋጥሙ ተግዳሮቶች ምንድን ናቸው? ያው በእኛ ሀገር ባለው እንደ አፍሪካ ባለው ብዬ ባነሳ ጥሩ ነው እና እኔ እንደ አጋጣሚ ሆኖ እድለኛም ስለነበርኩኝ ቢዝነሴን ላውንች ያደረኩት ናይሮቢ ላይ ነበረ። ኤክስቼንጅ ፕሮግራም ላይ በነበርኩ ሰዓት ትንሽ እኛ ሀገር ካለው እዛ ሀገር ያለው የተሻለ ሆኖ አገኝቸዋለው። ግን ኢትዮጵያ ውስጥ ለመጀመር ያው ቀላል አይደለም ግን በደንብ ዝግጁ ከሆንሽ ደግሞ ምንም ነገር ታደርጋለሽ። ደግሞ ማንም ሰው ያስበውን ማሳካት ይችላል ብዬ አስባለሁ። ለምሳሌ ከታች ጀመሪ፣ ሀሳብሽን አንቺ በደንብ በደንብ ራስሽ ሀሳብሽን መረዳት መቻል አለብሽ። እሱ ብቻ ሳይሆን ያው እኛ ያከበርነው ነገር ነው፣ ሌላውም ዓለምም የሚያከብረው እና እኛ ያከበርነውን ነገር ለዛ እንግዲህ እስከ መጨረሻው ድረስ ማድረግ የሚገባንን ነገር በውሳኔና በጽናት ካደረግ ነው ማሳካት እንችላለን ብዬ አስባለሁ። አንቺን ያጋጠሙሽ ተግዳሮቶች ምን ነበሩ? ለምሳሌ እንደ ወጣት ስራ ፈጣሪ ብዙ ጊዜ ወጣቶችን የበጀት ችግር ያጋጠማቸዋል። ሌላም ደግሞ ወጣት በመሆናቸው ሰዎች እነሱ ላይ እምነት ላይ ጥሉም ይችላሉ። ብዙ ተመሳሳይ ተግዳሮቶች አሉ። አንቺ ባለፍሽበት ሂደት ውስጥ ከሌሎች ስራ ፈጣሪዎች ጋር አብረሽ ጊዜ ያሳልፈችላል። አንቺም ደግሞ ያለፍሽበት ሂደት አለ እና የመጀመሪያ ጊዜ ያጋጠመች ችግር ምን ነበር? እሺ፣ ከችግሩ ከጀመርን ጥሩ ነው። እንዲ ያው እንደ ጀማሪ ብዙ ችግሮች ብዙ ነገሮች ያጋጥሙናል። አንድ የምንሰራውን ነገር ምናልባት የሚታወቅ ነገር ሊሆን ይችላል እኮ ቤታችን የምናደርገው ወደ ቢዝነስ አለም ግን እናም ስናመጣው ላይቀበሉት ይችላል። ለምሳሌ አሁን እኔ በእጅ የተቆላ ቡና ማቅረባችን የሚል ሀሳብ ነበረ በጣም ከብዙ ትግል በኋላ ነው የፈቀዱልኝ። ኦልሞስት ሁለት አመት ነው የታገሉኝ ማለት ነው። እሱ ብቻ ሳይሆን ያው ወጣ ስሶኝ ከጀርባሽ ደግሞ የሚያግዝሽ ቤተሰብ ምንም ነገር ከሌለ መጀመሩ በጣም ከባድ ነው። ከታች ከቤት ኪራይ ጀምሮ ሰው ያስፈልግሻል። ብቻሽን ምንም ነገር አታደርጊም። ቢያንስ ሶስት አራት ሰው መቅጠር መቻል አለብሽ። እነዚህ ሰዎች ወጪ አለ፣ የቤት ኪራይ ወጪ አለ፣ የሚያስፈልጉ ጥሬ እቃዎች ወጪ አለ እና ከታች ከፋይናንስ ጀምሮ፣ እሱ ብቻ ሳይሆን እኛ ሀገር የመረጃ ክፍተትም አለ። አንዱ ቦታ ስትሄጂ የተለያየ ቦታ ነው የምትሄጂው። ለምሳሌ ንግድ ፍቃድ ስታወጪ፣ እዚህ እሱ ፍቃድ የምታወጪው ከሆነ ከእንደገና ማስመዝገቢያ ሌላ ነው። ደረጃና ምንድን ነው ምደባ፣ ይሄ ተቆጣጣሪዎች ሌላ ቦታ ናቸው፣ እና የተለያየ ቦታ ነው እንደዚህ የምትዞሪው እና አንዱ የመረጃ ክፍተትም አለ። አንዱ የተቀበለውን አንዱ አይቀበለውም አዎስ እንደወጣት ደግሞ ሳይኮሎጂካሊ ያው ሴትም በተለይ ደግሞ ላይክ ወጣት ስሶኝ እንደዚህ አይነት ስራ ልትሰሪ ነው እንደ አይዲያሽን ስትነግሪያቸው፣ እንደዚህ ሊሰራ ነው ብለሽ ፕሮፖዛል ጣርሽውን ስታቀርቢ ብዙ ሰው እድሜሽንም አይቶ ልጅነትሽንም አይቶ ሚስ አንደርስታንዲንግ ላይክ ሚስ አንደርስታንዲንግ ልበለው አለመቀበላል፣ አይቀበሉሽም ማድረጋችሁ ማኔጅ ማድረጋችሁ የሚል መስላላቸው እና እንግዲህ እነዚህ ነገሮች ሁሉ ለእኔ እነዚህ ነገሮች ሁሉ ችግሮች ናቸው። እሱ ብቻ ሳይሆን ያው እኛም ደግሞ ነገሮች ቶሎ እንዲሆኑልን እንፈልጋለን እና ቶሎ እንዲፈጸሙልን ደስ ይለናል። ሌላው ደግሞ ቢሮክራሲ አሁን እኛ ሀገር ያለው የስራ ቢሮክራሲ ቀላል የሚባል አይደለም። በቀላል መደረግ የሚችለውን ነገር በጣም ብዙ ትለፍ ያለሽ እና እዚህ ጋር እነዚህን ነገሮች ያነስ ቤተልሄም ይቅርታ ስላቋረጥኩሽ። እነዚህን ነገሮች እንዴት መታለፍ እንደሚችል ወደ በኋላ ላይ ደግሞ እንመጣበታለን። ለመክብብ እድሉ ልስጥ እና ለአንተም ተመሳሳይ ጥያቄ ነው ያለኝ። በተለይ ደግሞ አንተ አጠር አርገህ ልምድህንም ጭምር ብታጋራ ደስ ይለኛል። ወደዚህ ወደ ፎቶግራፍ ስራ ማንሳቱ ስትገባ ያጋጠመህ ተግዳሮት ምን ይመስል ነበር? እንዴት ነበር የተወጣኸው? እንግዲህ ያው በቴቴል የምንጠቅሳቸው አንዳንድ የሚያጋጥሙ ተግዳሮቶች ይናሉ። በባለሙያውም በመንግስትም በኩል አንዳንድ ተግዳሮቶች ይኖራሉ። እኔ ያጋጠመኝ ትልቁ ምንድን ነው እንደ ፎቶግራፊ ወይ ፎቶ ፎቶግራፍ ስራ ኢንትሪ ሌቭሉ ካሜራ ያስፈልጋል ያንን ካሜራ ለማግኘት የበጀት ይሹ ነበር ያጋጠመኝ እና ያንን ከዚህ በፊት እንዳጫወኩሽ ያም መፍትሄ ያገኘው አንድ ጓደኛዬ የምሰራውን ስራ አይቶ ካሜራ ስለሰጠኝና በዛ ተነስቼ ሙያውንም በደንብ እንዳየው እና እንዳስፋፋው የረዳኝ እሱ ነው ስለዚህ አንድ ፎቶግራፈር ፎቶግራፈር ነኝ ሲል እቃውን ማሟላት ይኖርበታል። ሰ እቃው ደግሞ እንዴት ይሟላል? ያው መግዛት ራሱ ብትሺ አሁን ለምሳሌ ከውጪ ለማመዝ ለማስመጣት ብትሺ ራሱ የካሜራ እቃ እንደ ላክሪ ጉድ ነው የሚያዩ የሚታይ ቅንጦት የቅንጦት እቃ ሆኖ ነው የሚታየው። ስለዚህ እዛ ላይ ያለው የግብሩ ራሱ ትንሽ ከፍተኛ ነው ብዙ ጊዜ ብዙ ፎቶግራፈሮች እንደሚያነሱት ማለት ነው። ስለዚህ እሱን ገዝተሽ እንደ ቅንጦት እቃ ግብር ከፍለሽበት፣ ከዛ በኋላ ደግሞ ሙያውን ለማዳበር የተለያዩ ትምህርቶችን፣ የተለያዩ ልምድ ልውጦችን ለማድረግ ግድ እቃው እጅሽ ላይ ያስፈልጋል እና እቃው ነበረ የኔ መጀመሪያው ችግር እና እሱም ያው በበጎ አድራጎት በጓደኛ በኩል የሆነ ቦታ ልታደርሰው ትችላለህ ብሎ ስለረዳይን ስራውን እዚህ ድረስ ያመጣሁት ማለት ነው። አመሰግናለሁ። እሺ እሺ፣ ቀጥል ቀጥል ሃሳብህን ፈጠን ፈጠን እያለ እንደሚሄድ ብዬ ነው ግን ሃሳብህን አላቋረጥም። አመሰግናለሁ። እንግዲህ ሊያጋጥሙን የሚችሉ ችግሮችን አንስተናል፣ በጀት ፖሊሲ፣ ወይም ደግሞ በተለያዩ ቦታዎች ያሉ የቢሮዎች አለመስማማት እና እንዲሁም ደግሞ ዋናው ነገር መነሻ ገቢ ማጠርን አንስተናል። እንግዲህ እነዚህ ነገሮች እንዴት ይታለፋሉ? ቤተልሄም፣ ወደ አንቺ ልምጣ። አንቺ በተለይ እስከ ናይሮቢ ድረስ ሄዶ ስልጠና የማግኘት ስራን የመጀመር እድል፣ ለየት ያለ እድል አጋጥሞሻል። አንቺ ወጣቶች ታዲያ እዚህ ሀገር ውስጥም ቢሆን ግዴታ ውጭ ሀገር ሄደው ባይሆን እዚሁ ሀገር ውስጥም ቢሆን እንደዚህ አይነት የመነሻካ ካፒታል የሚያገኙባቸው ልምድ የሚለዋወጡባቸውን ቦታዎች እና ተቋማት እንዴት ነው ማግኘት የሚችሉት? እስቲ ምከንለን። እሺ ያው እኔ እድለኛ ስለሆንኩኝ ባለፈውን ብዬሻለው ድዬ አሁንም እድለኛ ስለሆንኩኝ ኤክሳብ የሚባል ኢንኩቤሽን ፕሮግራም ላይ የሚሰራ አንድ ድርጅት አለ። በዛ አማካኝነት ነው እንደዚህ ኤክስቼንጅ ፕሮግራሙንም የተለያዩ እድሎችን አግኝቻለሁ። ከአስር ሺህ አፍሪካ ወጣቶች ጋርም የስራ ልምድንም የመቀያየር ይሄ ላይፍ ኤክስፒሪያንሱንም አግኝቼዋለሁ እና እሱ ነው። ግን ከዛ ባሻገር እኔ አሁን ወደ ፋይናንሱ ስመጣ፣ እንዴት አደረግሽው? እንዴት ነው ላይክ ኦቨርካም የሆነው? እንዴት እንዴት አስተካከልሽ የሚለውን ነገር እኔ የተለያዩ ባዛሮ እንዴት እንዴት ኤክስ ሀብን አገኘሽ? ወደ እሱ እንምጣ። መጀመሪያው ሀብን እኔ እንትን ነው የማደርገው ሶሻል ሚዲያ ላይ ነው ኤክሳብን ያየሁትና፣ እንደ አጋጣሚ ሆኖ ኤክሳብ ላይ የዛን ቀን እንግዶች አሁን የአሜሪካ አምባሳደር የነበሩት ስማቸው ጠፋኝ እና እሳቸው እና ሀይሌ ገብረስላሴ ተጋብዘው ነበረ። ከዛ ፌስቡክ ላይቼ አቶ የአቶ ቴድሮስ አደሰን ኤክሳብ ኤክሳብ እና ሴንተር ፎር አፍሪካ ሊደርሽፕ ባለቤትና መስራች የሆነው አቶ ቴድሮስ አደሰን አዝናገርኳቸው ሜሴንጀር ላይ ሳናግራቸው መምጣት ትችላለሁ? ፍያው ምን ያህል ነው ምናምን እንዲ ሳናግረው፣ ነፃ ነው አንቺ ብቻ መተሽ መካፈል ነው ምትች አሉኝ። በዛ አጋጣሚ ነው ያገኘሁት። እና ያው እነሱ ፌስቡክ ላይ እንደዚህ የተለያዩ ማህበራዊ ድረገጾች ላይ ያሉትን ኢቨንቶች ያወጣሉ በየጊዜው ማለት ነው። ያ ለኢንተርፕረነሩ እንደዚህ ሀሳብ አለኝ ለሚል ሰው በጣም ጠቃሚ ናቸው ከታች ጀምሮ ከማይንድ ሴት ጀምሮ እስከ መጨረሻው ድረስ አብቅተው፣ ያው ኢንኩቤሽን ፕሮግራም ስለሆነ አንድ ኢንተርፕርነር ያው በደንብ አድርገው አብቅተው ዳወጡታል። በዛ ሴንተር ውስጥ ተጠቃሚ መሆን ይችላሉ። ኤክስ ሀብ አዲስ ይባላል። በዚህ አጋጣሚ ለሚፈልጉ ሰዎች ማለት ነው ኤክስ ሀብ አዲስ በእርግጥ ከተማ ውስጥ ሌሎች እንደዚህ አይነት ስልጠና የሚሰጡ የመነሻ ገንዘብና ካፒታል የሚሰጡ ወጣቶች ደግሞ ፕሮፖዛል መጽሐፍ የቢዝነስ ሀሳባቸውን እንኳን መጽሐፍ የማይችሉ አሉ። ቀጥታ ከትምህርት ቤት እንደወጡ ወደ ስራው አለም ለመግባት የሚንደረደሩና ሌሎች ተቋማትም አሉ። መክብብ፣ በድጋሚ ወደ አንተ ልምጣ። ያንተን ታሪክ ደግሞ ለየት የሚያደርገው ቅድምም እንደገለጽከው አንድ ወዳጅ በለገሱ የፎቶግራፍ ማንሻ ካሜራ ነው ስራህን የጀመርከው። ግን ብዙ ጊዜ ወጣቶች እንደው የንግድ ሀሳባቸውንም ይዘው ሲሄዱ ብድርም ቢጠይቁ ስጦታም ሲጠይቁ ተአማኒነት አይጣልባቸውም፣ ልጆች ናቸው ተብለው ይታሰባሉ። ተአማኒነት እንዳይጣልባቸው ከሚያደርጉት ነገሮች አንጻር ስንነሳ ደግሞ ንግግር ሊሆን ይችላል፣ አለባበስ ሊሆን ይችላል፣ የተለያዩ ነገሮች እንደ ምክንያት ይነሳሉና አንተ ወጣቶች ተአማኒነት እንዲጣልባቸው ብድርን ለመጠየቅ በመሄድ ይሆናል፣ ከወዳጅ ዘመድም የተለያዩ ድጋፎችን ሲጠይቁ ምን ማድረግ አለባቸው ትላለህ? እሺ፣ ጥሩ። እዚህ ላይ ትልቁ ሀሳብ ምንድን ነው? ልምድ ነው። አሁን ማንኛውም ሰው ተመርቆ ሲወጣ ልምድ ይፈልጋል። አሁን ብዙ ጊዜ እኔ አሁን በስራ ላይ የሚያጋጥመኝ አብዛኛው ወጣቶች ሲመጡ ተቀጥሮ መስራት የሚለውን ሀሳብ እንደ ኋላ ቀር ወይ እንደ ጎታች አሳቢያዩት እና የራሳቸውን ነገር ሊፈልጉ ይችላሉ። ያን ሁሉ የራስ ነገር ለመስራት ግን ልምድ ይፈልጋል። ስለዚህ ሜንቶር ያስፈልጋል። መንገዱን ኦልሬዲ ያንን መንገድ አልፎ የሄደው ሰው በዚህ ነው በዚህ ነው ብሎ የሚያማክረው ሰው ያስፈልጋል። መክብብ ከመክበብ ጋር ያለን ስልክ የተቋረጠ ይመስላል። ቤቴልሄም ወደ አንቺ ልምጣ። ወጣቶች እምነት እንዲጣልባቸው ምን ማድረግ አለባቸው ትያለሽ? በመጀመሪያ ደረጃ ቅድሚያ ያነሳሁት ሀሳብ ነው። ያው እነሱ ያመኑት የራሳቸው ሀሳብ አለና ያው እንግዲህ እኛ ያላመንበትን ነገር እኛ ያላመንበትን ሀሳብ ዓለም ያምነዋል ብሎ መጠበቁ ትንሽ ከበድ ስለሚል ያው በመጀመሪያ ደረጃ ወደ ስራ የሚመጡ ልጆች ያው ቻሌንጅ የሚያደርጉ ልጆች ፕሮፖዛላቸውንም ሲጽፉ እንደዚህ የተለያዩ ፕሮግራሞችንም ሲያደርጉ ቲችንግን ሲኖራቸው ሞር ስትሮንግ የሆነ ለማሳመን መምጣት አለባቸው። ሌላው ደግሞ እኔ ብዬ የማስበው ያው ኢትዮጵያ ሰፊ ነች። በተለያየ ቦታ የተለያየ ባህል አለ፣ ወግ አለ፣ አስተሳሰብ አለ። አስተሳሰባችን ያው ዓለም አቀፉን የጠበቀ ቢሆንም በምንሄድበት ቦታ በምንገባበት ቦታ እንደዛ መስሪያ ቤት እንደዛ መስሪያ ቤት ላይ እንዲቀበሉን እንደዛ አኩማረጉ፣ ተገቢ ነው ብዬ አስባለሁ። ሚንዳ ልክ አይደለሁም። ለአማርኛ ምናልባት ችግር የለውም። ቤተልሔም፣ ጥሩ አድገሽ ነው መልካም አርገሽ ነው የገለጽሽው። እንግዲህ አሁን ውይይታችንን እያጠቃለል ነው። መክብብ ከተመለሰ ወደ ውይይታችን አንድ ጊዜ የማጠቃለያ ሀሳብ እንዲሰጥ እሱንም እንጋብዘዋለን። ግን አንቺም ስታጠቃሊ ቅድም ያነሳሻቸው የመጀመሪያዎቹ ተግዳሮቶች አሉ። ይቅርታ ቤቴልሄም ወደ መክብብ ልመለስ። ፕሮዲውሰሬ መክብብ ተመልሷል ስላለ ሀሳቡን ይጨርስና ወደ አንቺ ማጠቃለይ ሀሳብ እንመጣለን። መክብብ የጀመርከውን ትቀጥልልናለ? እሺ። የሜንቶርሽፕ ላክ ኦፍ ሜንቶርሽፕ አለ በሜቶች እና ልምድ ልምድ ይፈልጋል። እንዴት ፕሮፖዛል እንጽፋለን፣ እንዴት ሰው እናናግራለን፣ አንድ ሀሳብ እንዴት አዋቅረን እስከ መጨረሻው ማድረስ እንችላለን የሚለውን ነገር ወጣቱ ያንን ማግኘት የሚችለው በቅጥር ነው። እና ይሄንን ታሳቢ ማድረግ አለበት ብዬ አስባለሁ። ብዙ ጊዜ እኛ ጋ ሰዎች ይመጣሉ። ለስራ ክፍት ስራ ቦታ እንለጥፋለን፣ ሲቪ ይላክልናል እና እዛ ላይ የምናያቸው ጉድለቶች አሉ እነሱ ሊሞሉ የሚችሉት በሜንቶሮች፣ በአስተማሪዎች፣ በአማካሪዎች ነው እና ወጣቱ በነፃነት ሄዶ እንደዚህ ይፈልጋለው እንዴት ነው የማደርገው ብሎ ማማከር ይፈልጋል ባይ ነኝ። መክብብ እንግዲህ ሰዓቴ ያለኝ እያለቀ ስለሆነ እዚሁ አንተ ላይ ልቆይ ና አሁን ሲቪያቸውን አስተካክለው መጽሐፍ፣ እንዲሁም ደግሞ የሚያሰለጥናቸው ሰው ወይም ሜንተር መፈለግን አንስተሃል እና ሌሎች ስ የምትመክራቸው ነገሮች ካሉ በማጠቃለያ አዲስ ለሚጀምሩ ሰዎች የማጠቃለያ ሀሳብህን እዚህ ላይ ስጥልኝ። እሺ ማጠቃለያ ሀሳብ ማማርጊያ አሁን እኛ ይህንን የፎቶግራፍ ባለሙያ እኔ ደግሞ ጨምሮ እና የከኔም ከከፍ ያሉ ሲኔሮች ጋር በመሆን አሁን አንቺ ያነሳሻቸውን ከባለሙያው ጋር ላሉ ሀሳቦች፣ እነሱን ለመፍታት ከመንግስት ጋር ያሉትን ንግግሮች ለመጀመር በተቋም መኖር አለበት በሚል አንድ የፎቶግራፈሮች ማህበር አቋቁመናል። ያ አሁን የእርሻቸውን ችግሮች ይፈታል ብለን እናስባለን። ለምን ባለሙያው ከመንግስት ጋር እያንዳንዱን ማውራት አይችልም? ስለዚህ ማህበር መዋቀሩ ግድ ነው እና እንደዚህ አይነት ነገሮች በማህበር ይፈታሉ ብለን አዲስ ማህበር የፎቶግራፈሮች የአዲስ አበባ የፎቶግራፈር ማህበር ብለን አቋቁመናል። እኛ ያለፍናቸውን ነገሮች እኛ ያለፍናቸው ተግዳሮቶች እነሱ እንዳያጋጥሟቸው እኛ የተማርናቸው ደግሞ እነሱም እንዲማሩት ሜንቶርሽፕ እንዲኖር ከማን አንጻር ነገሮችን ተነጋግረን ደግሞ አደሴም ታይም ከስራው አንጻር ከፋይናንሱ አንጻር ደግሞ እንዴት ነው የሚደረገው ስራ እንዴት ነው የሚሰራው የሚለውን እና የተለያዩ ሀሳቦችን እንዴት ነው አድሬስ የምናደርጋቸው። ቅድም እንዳልሽ አሁን ፈንደሮች ሊኖሩ ይችላሉ አልሽ፣ ስራ አቀጣሪዎች ይችላሉ አልሽ። ስለዚህ የስራው ዲሲፕሊን ምንድን ነው የሚመስለው? ስነ ስርዓቱ የሚያጋጥሟቸው ይሄ ነው። ስለዚህእንዲያነቡእንዲያጠኑአለባበስ ኤግዛክትሊ፣ እሱን እኛ ያሳለፈውን ችግሮች እነሱ እንዳያልፉ እና አዳዲስ ደግሞ እድሎችን ሀገር ውስጥም አገር በቀል ሊሆኑ ሆነው ከውጭ ያሉትንም እንዴት ነው ያንን ነገር አክሰስ የሚያደርጉት የሚለውን ነገር ለማስተማር ግድ ተቋም አስፈላጊ ነው፣ እና ለሁሉም እዚህ ወጣቶች ክፍት እንዲሆንላቸው ወደ እነዚህ ማህበራት እንዲቀላቀሉ ታበረታታላችሁ ማለት ነው አደል? ለዛ አሁን አሁን እዚህ ላይ ራሱ መሰረቱን እየገነባን ነው። ካለኝ ሰዓት አኳያ ላቋረጥ ነው መክበብ ይቅርታ ግን፣ ያው ዋናው ሀሳቡ እንደተረዳሁት በተለያዩ ማህበሮች ላይ እንዲካፈሉ እና እንዲሁም ደግሞ ራሳቸው እንዲያዘጋጁ ነው። ሀሳብህን ስናጠቃለሁ። እሺ አመሰግናለሁ። ቤተልሔም ያለኝ ሰዓት አንድ ደቂቃ ተኩል ትሆናለች። አንቺ ቅድም ያነሳሻቸው ተግዳሮቶች አሉ። አንቺ ለምሳሌ ኤክሳብን ያገኘሹ ማህበራዊ ሚዲያዎች ላይ በመጠቀም እንደሆነ ተናግረሻል። ሌሎች ይህን መሰል እድሎችን እንዴት ማግኘት ይችላሉ? ማጠቃላይ ሀሳብሽን ብትሰጭልኝ። እሺ ጥሩ። ያው አሁን ላይ እድሜ ለቴክኖሎጂ ሁሉንም ነገር ቀላል አድርጎልናል እና እንግዲህ በተለያዩ ድረገጾች ቅድም አንቺ እንዳነሳሸው ኢትዮጵያ ውስጥ እኔ ኢንኩቤት የተደረኩበት ፕሮግራም ነው ኤክሳባቢ እንደዚህ ሌሎች ኢንኩቤሽኖች ፕሮግራሞች ሊኖሩ ይችላሉ እነዛም በሶሻል ሚዲያ አማካኝነት ማግኘት ይችላሉ በጣም ቀላል ነው ፌስቡክ ላይም ኢንስታግራም ላይም ሊንክደን ላይ ትዊተር ላይም አሉ በጣም ይዜ ነው አሉ የተለያዩ በዛ አማካኝነት ማግኘት ይችላሉ። ጊዜ ነው ማነው እሺ፣ አመሰግናለሁ። በጣም ይቅርታ ስላቋረጥኳችሁ። ይበልጥ ብና ወራ ጥሩ ነበረ። እንግዲች እንግዲህ ቤተልሄም ስዩም በእጅ ተቆልቶ ለገበያ የሚቀርብ ሄለን ቡና ባለቤትና ስራ አስኪያጅ፣ እንዲሁም ደግሞ የፎቶግራፍ ጥበብ ባለሙያ መክብብ ታደሰ፣ ጥሪያችንን አክብራችሁ ለዚህ ውይይት ስለመጣችሁ እጅግ አብዙች አመሰግናለሁ። ደናደሩ እሺ በመቀጠል የምናልፈው ወደ ሌሎች ዘገባዎቻችን ነው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶን ነው። ኬኔዲ አባተ ከስፖርት ዘገባዎች ጋር ይጠብቃችኋል። ሪያል ማድሪድ አስራ አራተኛ የአውሮፓ ሻምፒዮንስ ሊግ ዋንጫውን ባነሳበት እለት በስታዲየም ዙሪያ የተፈጠረው ቀውስ እንዲጣራ የዩኬ መንግስትና ሊቨርፑል ጠይቀዋል። ኮርቷ ሊቨርፑልን ውጤት አልባ ባደረገበት የቅዳሜ ምሽት የሻምፒዮንስ ሊግ የፍጻሜ ጨዋታ የቪኒሽስ ግብ ሪያል ማድሪድን ለ14ተኛ ጊዜ የአውሮፓ ሻምፒዮን እንዲሆን አስችላለች። ወደ ፍጻሜው ለመድረስ ካደረጓቸው 12 ጨዋታዎች በአራቱ የተሸነፉት ማድሪዶች በተለይ በመጨረሻዎቹ የማጣሪያ ጨዋታዎች ከመውደቅ በተአምር በተሞሉ ድራማዊ ክስተቶች እየተረፉ ሳይጠበቁ ነው ለመጨረሻው ፍልሚያ የደረሱት። በፍጻሜው ጨዋታ ማድሪድ በሁለተኛው አጋማሽ 59ኛው ደቂቃ ላይ በብራዚላዊው ቪኒሽየስ ጁኒየር ባስቆጠራት የጨዋታው ብቸኛ ጎል ክብረወሰኑን ከፍ በማድረግ በአውሮፓ ቻምፒየንስ ሊግ ያለውን የዋንጫ ልዩነት በእጥፍ ያሰፋበትን 14ኛውን የአህጉሪቱን ክለቦች ትልቁን ዋንጫ አንስተዋል። በዘንድሮው የውድድር አመት ለአራት ዋንጫዎች ክብር ሲጠበቅ የነበረው ሊቨርፑል ዋናዎቹን የሻምፒየንስ ሊግና የእንግሊዝ ፕሪሚየር ሊግ ዋንጫዎች ማንሳት ሳይችል ቀርቷል። ክለቡ አመቱን የጨረሰው የኤፍኤና የሊግ ወይም ካራባው ዋንጫዎችን በማሸነፍ ነው። ቅዳሜ እለት በፓሪስ የነበረው የሻምፒየንስ ሊግ የፍጻሜ ጨዋታ ከስታዲየም ውጭ በነበረው የጸጥታ መደፍረስ ምክንያት 36 ደቂቃ ዘግይቶ ነበር የተጀመረው። በጨዋታው ለመታደም ከ60 ሺህ በላይ የሊቨርፑል ደጋፊዎች ከ ሳምንት በፊት ጀምሮ ፓሪስ ቢገቡም 75000 ተመልካቾችን በሚይዘው ስታድ ዴ ፍራንስ ለመግባት ለእያንዳንዱ ክለብ ደጋፊዎች የተፈቀደው 20000 ቲኬት ብቻ ነበር። በስተመጨረሻ በስታዲየሙ ዙሪያ የሊቨርፑል ደጋፊዎች ቁጥር ከልክ በላይ ሲበዛና አምልጠው ለመግባት ሲሞክሩ ፖሊስ በአስለቃሽ ጭስ ለመበተን ሲጥር ታይቷል። በዚህም በአንዳንድ ደጋፊዎች ላይ ጉዳት የደረሰባቸው ሲሆን የዩናይትድ ኪንግደም መንግስት እና ደጋፊዎቼ ተበድለውብኛል ያለው የሊቨርፑል ክለብ ጉዳዩ ይመርመርልን ሲሉ ጥያቄ አቅርበዋል ተጠቅመዋል የአውሮፓ እግር ኳስ ማህበራት ህብረትም ጉዳዩን በአስቸኳይ እንደሚያጣራ አስታውቋል ይሁን እንጂ የፈረንሳይ ስፖርት ሚኒስቴር ዛሬ በሰጠው መግለጫ የችግሩ መንስኤ የሊቨርፑል ደጋፊዎች የውሸት ትኬት ይዘው ለመግባት መሞከራቸው ነው ብሏል ኢትዮጵያዊው አትሌት አንዱ አለም በላይ ሽፈራው በኦታዋ ማራቶን የቦታውን ሰዓት በማሻሻል ጭምር አሸነፈ። እሁድ ማለዳ ላይ በካናዳ ርዕሰ መዲና የተካሄደውን የ2022 የኦታዋ ማራቶን ኢትዮጵያዊው አንዱ አለም 206 ከ03 በሆነ ሰዓት ሲያሸንፍ፣ ይህም የስፍራው አዲስ ክብረ ወሰን ሆኖ ተመዝግቧል። አትሌት አንዱ አለም ከዚህ ቀደም በሌላው ኢትዮጵያዊ አትሌት የማነ ጸጋይ 206 ከ54 በሆነ ሰዓት ተይዞ የነበረውን ክብረ ወሰን ነው የሰበረው። የባህሬኑ አብዲ አሊ ገልቹ በ 2:09:23 ሁለተኛ ሆኖ ሲያጠናቅቅ ጃፓናዊው ዩታ ሺሞዳ ደግሞ በ2:09:49 ሶስተኛ ወጥቷል። ውድድሩን በአንደኝነት ያሸነፈው ኢትዮጵያዊው አትሌት አንዱ ዓለም 24 ሺ ዶላርና የስፍራውን ክብረ ወሰን ላሻሻለበት ተጨማሪ 10 ሺ ዶላር በሽልማት መልክ አግኝቷል። ባለፉት ሰባት የኦታዋ ማራቶን ውድድሮች የተሳተፈው አትሌቱ ከነዚህም የትናንቱን ጨምሮ በአምስቱ ድል አድርጓል። ወደ ካናዳ ለመግባት የሚያስፈልጋቸው የቪዛ ጉዳይ በጊዜ ባለመ መጠናቀቁ ምክንያት አትሌት ትዕግስት ግርማንና ገለቴ ቡርቃን ጨምሮ 13 ኢትዮጵያውያንና ኬንያውያን ሴት አትሌቶች በውድድሩ መሳተፍ ባልቻሉበት በሴቶች ምድብ ደግሞ ካናዳዊቷ ኪንዚ ሚድልተን የሀገሯን ልጅ ኤሊሳ ሌጋልትና አሜሪካዊቷን ካጃ ጎልድሪንግን በማስከተል አሸንፋለች። ሲቀርቡ ለሚያደርጋቸው የአፍሪካ ዋንጫ የማጣሪያ ጨዋታዎች በመዘጋጀት ላይ የሚገኘው የኢትዮጵያ ብሔራዊ ቡድን ከሌሴቶ ጋር ባደረገው የአቋም መፈተሻ ጨዋታ አንዳቻ ተለያይቷል። ብሔራዊ ቡድኑ ከሌሴቶ ጋር ቅዳሜ ዕለት በአዳማ ያደረገው የወዳጅነት ጨዋታ አንድ ለአንድ በሆነ ውጤት ሲጠናቀቅ ቀድመው ግብ ያስቆጠሩት እንግዶቹ ናቸው። ሌሴቶቹ ግብ ያስቆጠሩት በመጀመሪያው አጋማሽ ሀያ አንደኛው ደቂቃ ላይ ሲሆን ዋሊያዎቹ ደግሞ ከእረፍት መልስ 61ኛው ደቂቃ ላይ በማስቆጠር አቻ ከሆኑ በኋላ በጨዋታው ሌላ ግብ ሊቆጠር አልቻለም። አሰልጣኝ ውበቱ አባተ ከጨዋታው በኋላ በሰጡት አስተያየት አዲስ የጠሩት ቡድን ከኋላ ጀምሮ የተሻለ መሆኑን ገልጸው የመጨረሻው የመጫወቻ ክፍል ወደሆነው ወደ ግብ አካባቢ ስንደርስ ግን የግብ እድሎችን ለመፍጠር የምናደርገው ጥረት በተለይ በመጀመሪያው አጋማሽ ላይ አናሳ ነበር ብለዋል። እንደ መጀመሪያ የወዳጅነት ጨዋታ አጠቃላይ የቡድኑ እንቅስቃሴ ግን መልካም መሆኑን ስለመግለጻቸው የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። I'm በመጨረሻም ካናዳ በሕዝባዊ ግፊት ምክንያት ከኢራን ጋር ልታደርግ የነበረውን የወዳጅነት ጨዋታ ሰረዘች። የካናዳ እግር ኳስ ከኢራን ጋር ሊያደርጉት የነበረውንና አወዛጋቢ ሲል የገለጸውን የዓለም ዋንጫ ማሟሟቂያ የወዳጅነት ጨዋታ ሕብረተሰቡን በከፍተኛ ደረጃ የሚከፋፍል ነው በማለት መሰረዙን አስታውቋል። የካናዳ እግር ኳስ በሰጠው መግለጫ ኢራንን በወዳጅነት የማስተናገድ ሀሳብ ባለፈው ሳምንት በከፍተኛ ሁኔታ መለያየት ፈጥሯል፣ በምላሹ ጨዋታው ተሰርዟል ብሏል ሰዳ ከኢራን ጋር በወዳጅነት ለመጫወት መወሰኗ እንደ ጎርጎሮሳውያኑ በ2020 በኢራን እስላማዊ አብዮታዊ ጥበቃ ክፍል በተመታ አውሮፕላን ምክንያት ከሞቱ ሰዎች የቤተሰብ አባላት ጠንካራ ትችት አስነስቷል። በወቅቱ በአውሮፕላኑ ውስጥ የነበሩ 176 ተሳፋሪዎችና የአውሮፕላኑ የበረራ ሰራተኞች በሙሉ ለሞት የተዳረጉ ሲሆን ከነዚህም 85ቱ ካናዳውያን ነበሩ። የሟቾቹ ቤተሰቦች ታዲያ ከኢራን ጋር ሊደረግ የታሰበው የወዳጅነት ጨዋታ አሁንም ድረስ ለወዳጅ ዘመዶቻቸው ፍትህ ለሚሹ ሰዎች ስድብ ነው ሲሉ ተከራክረዋል። በስተ መጨረሻ ግን ጨዋታው በመሰረዙ ደስተኛ መሆናቸውንም ገልጸዋል። የካናዳ እግር ኳስ ደጋፊዎች ለጨዋታው የገዙት የትኬት ገንዘብ ተመላሽ እንደሚደረግላቸው የጨዋታውን መሰረዝ በተመለከተ ባወጣው መግለጫ አስታውቋል። ሆኖም ኢራን ከካናዳ ካሳ ፈልጋለሁ ብላለች። የሀገሪቱ የስፖርት ሚኒስትር ዴታ ሲና ካልሆር ካናዳ ጨዋታውን በመሰረዝ ውሏን በማፍረሷ ከካናዳ እግር ኳስ አስር ሚሊዮን ዶላር ግንባር ካሳ እንደሚፈልጉ በትዊተር ገጻቸው አመልክተዋል። ኢራን በማዕቀቦች ምክንያት ትርጉም ያላቸውን የወዳጅነት ጨዋታዎች ለማዘጋጀት ስትፈተን ቆይታለች። ሀገሪቱ በኳታሩ የዓለም ዋንጫ ከእንግሊዝ፣ ከዩናይትድ ስቴትስ እና በቅርቡ በሚካሄድ የጥሎ ማለፍ ጨዋታ ከሚለይ ሌላ አንድ ሀገር ጋር የተደለደለች ሲሆን ካናዳ ደግሞ ከቤልጂየም፣ ሞሮኮና ክሮኤሽያ ጋር በአንድ ምድብ ተደልድላለች። ስለ ዛሬ የምረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። i don't ቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሰኞ ምሽት ግንቦት 22 2014 ዓም የጋቢና ቪዮ መሰናዶውን እዚ ላይ ፈጸምን። ሳስተናግዳችሁ የምሽት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪዮ እያላችሁ አድርሱን። ሰላም ጤና ስጥልን አድር